የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምረዋል። ጽዮን ግርማ ነኝ ከመስታወት አረጋው ጋር አብረናችሁ እንቆያለን። ሰላም፣ እንደምናመሻችሁ የዛሬ ህዳር 5 2011 ዓ ም ምሽት ዝግጅቶቻችንን እናስተዋውቃችሁ። የብረታ ብረት ኢንጂነሪንግ ኮርፖሬሽን ወይም ሜቴክ የቀድሞ ዳይሬክተር ጄኔራል ክንፈ ዳኘው መንግሥት ጠበቃ እንዲያቆብላቸው ጠየቁ። በዚህ ጉዳይ ላይ ዝርዝር ዘገባዎችና አስተያየቶች ይዘናል። በሌላ ዘገባችን መንግስት በቤንሻንጉል የሚፈጸመውን ጥቃት እንዲያስቆም ከተለያዩ ቦታዎች ለአቤቱታ የመጡ ሴቶች ጠየቁ። በአገሪቱ በሚደረገው ነገር ትልቁ ግንባር ቀደም ተጎጂዎች እናቶችና ህጻናቶች ናቸው። በአይናችን እያየን ነው። ሌሎች ዘገባዎችንም ይዘንላችኋል። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ዜናዎቹን ይዘን ተመልሰን መተናል። ለዜናው መስታወት አድርጋው ነኝ። የተባበሩት መንግስታት የጸጥታው ምክር ቤት በኤርትራ ተጥሎ የነበረውን ማዕቀብ ዛሬ አነሳ። የጦር መሳሪያ ግዥን ጨምሮ የኤርትራ መንግስትና ወታደራዊ ባለስልጣናት ጉዞና በመሳሪያ ዝውውር፣ እንዲሁም ማንኛውም ንብረት እንዳይንቀሳቀስ የሚያደርገውና እንደ አውሮፓውያን የዘመን አቆጣጠር ከታህሳስ 2009 ዓ.ም አንስቶ በኤርትራ ላይ ተጥሎ የነበረው ማዕቀብ እንዲነሳ የቀረበውን ሀሳብ የመንግስታቱ ድርጅት የጸጥታው ምክር ቤት በሙሉ ድምጽ ነው ያጸደቀው። የኤርትራ መንግስት የተጣለውን ማዕቀብ አስመልክቶ ባወጣው መግለጫው እስካሁን ለተዳከመው ኢኮኖሚ ካሳ እንደሚገባውም አስታውቋል። ኤርትራ ከጎረቤቷ ኢትዮጵያ ጋር የነበራት ፍጥጫ የተሞላ ግንኙነት ወደ ሰላም መመለሱንና ከጅቡቲም ጋር የነበራት ግንኙነት መሻሻሉን ተከትሎ የጸጥታው ምክር ቤት ማዕቀቡን ለማንሳት መወሰኑን ጉዳዩን ይከታተሉ የነበሩ ዲፕሎማቶች ይፋ አድርገዋል። በሌላ ዜና በዩናይትድ ስቴትስ ካሊፎርኒያ ክፍለ ግዛት ታሪክ የከፋ በሆነው ሰደድ እሳት የሞቱ ተጨማሪ ሰዎች አስክሬኖች ተገኝተዋል በአጠቃላይ በቃጠሎ የሞቱት ሰዎች ቁጥር 48 ደርሷል 27 ሺህ ህዝብ በሚኖርባት ፓራዳይዝ ከተማ ሰደድ እሳቱ በጥቂት ቀናት ውስጥ ሰባት ሺህ ቤቶችን አውድሟል የእርዳታ ሰራተኞች ጠረን በማነፍነፍ በሰለጠኑ ውሾችና በፈጣን ዘረመል መለያም አማካኝነት እየታገዙ ፍለጋውን የሰለባዎችን ማንነት የመለየት ስራ ቀጥሏል። አሁንም ያልተገኙ ከሁለት መቶ በላይ ሰዎች መኖራቸውን ባለስልጣናቱ ገልጸዋል። የዩናይትድ ስቴትስ ምክትል ፕሬዚዳንት ማይክ ፔንስ የሚንማር የሮሂንጋ ሙስሊሞች አያያዝ በግልጽ አጥብቀው ነቀፉ። ምክትል ፕሬዚዳንቱ ነቀፋዎቿን ያሰሙት ዛሬ ረቡዕ ከሚንማሯ መሪ ኦን ሳንቹሲ ጋር ባደረጉት ውይይት ላይ ነው። ምክትል ፕሬዚዳንቱ ጥብቅ ነፈቀፋቸውን ያሰሙት ከሚንማር መሪ ጋር ሲንጋፖር ላይ ከተከፈተው የደቡብ ምስራቅ እስያ ሀገሮች ማህበር ኤኤስኢኤን በምህጻረ ቃል ጎን በተነጋገሩበት ወቅት ነው። የሚንማር የ ጦር ሰራዊት ራሂኔ በሚባለው ክፍለ ግዛት የደረሱ ጥቃቶችን ተከትለው ካለፈው እንደ አውሮፓውያን አቆጣጠር ነሐሴ 2017 ዓም ጀምሮ በክፍለ ሀገሩ በስፋት ከከፈተው ጥቃት በኋላ ከ700 ሺህ በላይ ሮሂንጋዎች ወደ አጎራባች ባንግላዴሽ ተሰደዋል። በመጨረሻም የእስራኤል የመከላከያ ሚኒስትር አቪግዶር ሊበርማን በዛሬው እለት የስራ መልቀቂያ አቀረቡ። ምክንያቱም ሀገራቸው ከፍልስጤሙ ነውጠኛ ቡድን ከሀማስ ጋር ያደረሰችውን የተኩስ አቁም ስምምነት መሆኑ ተገልጿል። በግብጽ ሸምጋይነት የተደረሰውን ተኩስ አቁም ስምምነት ሊበርማንና ሌሎችም በእስራኤል መንግስት ውስጥ ያሉ ባለስልጣናትና ሌሎች ተቃውመውታል። ከዚያ ይልቅ የሚሻለው የእስራኤል ኃይሎች ጋዛ ሰርጥ ላይ የሀማስን ታጣቂዎች ደህና አድርገው ቢመቷቸው ነው ባዮች ናቸው። የመከላከያ ሚኒስትሩ የተደረገው ውል ለሽብርተኛ እጅ ከመስጠት ይቆ ይቆጠራል ብለዋል። ከዚህ ጥቂት ቀደም ብለው ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋዛ ላይ የሚካሄደውን ጥቃት እንዲቆም ስላደረጉበት ውሳኔያቸው ትክክለኝነት ተሟግተዋል። ጠላቶቻችን የተኩስ አቁም ያለህ ብለው ለምነውናል፣ ምክንያቱንም ያውቁታል ብለዋል ኔታንያሁ። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ቦንድሪስ የምትከታተሉት ከአሜሪካ ድምፅ የጋቢና ቪኦኤ ዝግጅታችን ነው። ወደ ቀዳሚው ዘገባችን እናልፋለን። ዛሬ ከቀጠር በኋላ ፍርድ ቤት የቀረቡት የብረታ ብረት ኢንጂነሪንግ ኮርፖሬሽን ወይም መቴክ የቀድሞ ዳይሬክተር ጄኔራል ክንፈ ዳኘው መንግስት ጠበቃ እንዲያቆምላቸው ጠየቁ። ፍርድ ቤቱም ሌሎችን ተጠርጣሪዎች ካነጋገረ በኋላ አብዛኞቹን ለነገ እንዲቀርቡ ትእዛዝ ሰጥቷል። መለስካቸው አማሃ ዝርዝር አለው። ትናንት ሰሜን ምዕራብ ኢትዮጵያ ሁመራ አካባቢ መያዛቸው የተነገረው የብረታ ብረትና ኢንጂነሪንግ የቀድሞ ዋና ዲሬክተር ሜጀር ጄኔራል ክንፈ ዳኘው ዛሬ ከቀትር በኋላ ፍርድ ቤት ቀርበዋል። አብሯቸው የቀረቡት ተጠርጣሪዎች አቶ ኢሳያስ ዳኘው፣ አባ ሀብተ ማርያም ሀብተ ሚካኤል፣ የሀገር ውስጥ ደህንነት ኃላፊ የነበሩት የአቶ ያሬድ ዘሪሁን የንስሐ አባት አቶ አሸናፊ ታደለ፣ የካህኑ ረዳት ትዕግስት ታደሰ፣ ፍጹም የሸጠላ፣ ቸርነት ጌታነህ ረዳት ኢንስፔክተር ኪዳን አሰፋ እና አቶ ሳሙኤል ገቢሳ የተባሉ መሆናቸውን በችሎት ተዘርዝረዋል። ሜጀር ጀኔራል ክንፈ ዳኘው ደሞዛቸው አራት ሺህ ብር ብቻ በመሆኑ በግላቸው ጠበቃ ሊያቆሙ እንደማይችሉ ለፍርድ ቤቱ አስታውቀው መንግሥት ተከላካይ ጠበቃ እንዲያቆምላቸው ጠይቀዋል። ይህንንም ለችሎቱ በመሐላ አረጋግጠዋል። አቶ ኢሳያስ ዳኘው የተሰኙት ሌላው ተጠርጣሪም እንደዚሁ መንግሥት ተከላካይ ጠበቃ እንዲያቆምላቸው ጠይቀዋል። አባ ሀብተ ማርያም ሀብተ ሚካኤልና ረዳታቸው አቶ አሸናፊ ታደሰን ፖሊስ ዋና ተጠርጣሪዎች ናቸው ያላቸውን የቀድሞውን የሀገር ውስጥ ደህንነት ኃላፊ አቶ ያሬድ ዘርይሁንን በማሸሽና ማስረጃ በመሸሸግ ጠርጥሬያቸዋለሁ ቢልም ሁለቱም ምንም እንደማያውቁ ጠበቃም እንደማያስፈልጋቸው ለፍርድ ቤቱ ገልጸዋል። ፍርድ ቤቱም ሁለቱን ለህዳር 17 ቀን 2011 ዓ ም ተለዋጅ ቀጠሮ ሰጥቶ፣ ሌሎቹ ተጠርጣሪዎች ግን ነገ ከቀትር በኋላ በስምንት ሰዓት እንዲቀርቡ አዟል። ሜጀር ጄኔራል ክንፈ ዳኘው ይመሩት የነበረው የብረታ ብረትና ኢንጂነሪንግ ኮርፖሬሽን ከባድ የሙስና ወንጀል ሲፈጸምበት የነበረ ተቋም መሆኑን የፌዴራል ጠቅላይ አቃቢ ሕጉ ከትናንት በስቲያ በሰጡት ጋዜጣዊ መግለጫ በዝርዝር ማቅረባቸው አይዘነጋም። መለስካቸው አምሃ لاميركا دم سيريو كاديس ابابا መለስካቸውን ለዘገባው እናመሰግናለን። ወደሚቀጥለው ዘገባችን ነው የምናልፈው። በሰብአዊ መብት ጥሰትና በሙስና ወንጀሎች ከፍተኛ የመንግስት ኃላፊዎች በህግ መጠየቃቸው ስር ነቀል እርምጃ መጀመሩን ያመላክታል ሲሉ አንዳንድ ታዛቢዎች ለቪዮ የተናገሩ እርምጃው የሚቀጥል ከሆነ ወደ መተማመን ሊያመራ ይችላል ያሉም አሉ። የሰብአዊ መብቶችን ጥሰትና ሙስና ለመዋጋት ዋናው መሳሪያ ግን ስርዓትንና ተቋማትን መለወጥ ነው ሲሉም መክረዋል። መለስካቸው አመሃ ዘገባ ልኳል። አቶ ቁምላቸው ዳኘ የሕግ አማካሪና ጠበቃ፣ እንዲሁም በአሁኑ ወቅት የሕግና ፍትሕ አማካሪ ምክር ቤት አባል፣ አቶ በፈቃዱ ኃይሉ እውቅ ጦማሪ ወይም የኢንተርኔት አምደኛ፣ በኢትዮጵያ የተቃውሞ ፖለቲካ ለረጅም ዓመታት የታገሉና የፖለቲካል ሳይንስ እና ዓለም አቀፍ ግንኙነት በአዲስ አበባ ዩኒቨርሲቲ ያስተማሩ ዶክተር መረራ ጉዲናን ትናንት ከጠቅላይ አቃቢ ሕጉ በተነገረው ነገር የተሰማቸውን እንዲያጋሩ ነበረ የጠየቅኳቸው። በመጀመሪያ አቶ ቁምላቸው ዳኘ፣ አንደኛው የሚያስደስተው ነገር ምንድን ነው? ከጊዜ በኋላም ቢሆን አዲሱ ጠቅላይ ሚኒስትር ከመጡ ጊዜ ጀምሮ የመንግስት ፀጥታ ኃይሎች፣ የመንግስት የደህንነት ተቋማት ሰብዓዊ መብት እንደሚጥሱ በአደባባይ ማመኑ፣ ይህንም እንደማይታገስ መግለጹ አንድ መሰረታዊ ነገር ነው። የኢትዮጵያ ሰብዓዊ መብቶች ጉባኤ ለአመታት ሰብዓዊ መብት ሪፖርቶችን ሲያወጣ ሰሚ አግኝቶ አያውቅም ነበር። እንዳትልኩልን የተባልንበት ጊዜ ነበር። በተጨባጭም በመንግስት ምንም አይነት እርምጃ ሲወሰድ አይተን አናውቀው ነበር፣ እውነት ለመናገር። ነገር ግን አዲሱ አመራር ከመጣ ወዲህ በዚህ ረገድ አንደኛ ጥፋቶቹ መፈጸማቸውን በግልጽ መታመን መጀመሩ አንድ ነገር ነው። ሁለተኛ ደግሞ ጥፋት ፈጻሚዎቹ ላይም እርምጃ መውሰድ መጀመሩ የበለሚያሳይ ነገር ነው። ይሄ ግን የመጀመሪያ እንጂ የመጨረሻ እንደሚሆን ተስፋ እናደርጋለን። ምክንያቱም ትናንትናም ጠቅላይ አቃቢ ህጉ ሲናገሩ እንደነበረው ከዛ ፊትም ሁላችንም እንደምናውቀው በኢትዮጵያ ውስጥ መግረፍና ማሰቃየት ዋነኛ የወንጀል ምርመራ ዘዴ ሆኖ ጥቅም ላይ ከኋላ በጣም በርካታ ዓመታት አልፈዋልና ይሄ ተቋማዊ ይሆኗል ዶክተር መረራ ጉዲናም የዘወትር ተጠራጣሪነታቸውን ሳሸሽጉ ይህን ብለው ነበረም። በአጠቃላይ ጥሩ ጅምር ነው። ምናልባት ከዚህ የሚበለጠ አስደንጋጭ ነገሮች ሊሆኑ ይችላሉ። ባለፉት ሀያ ሰባት ዓመታት እስካሁን በዚህ ደረጃ መድረሳቸው ምናልባት ለውጡንም ወደ ተስፋ ሰጪነት ሊለውጥ የሚችል እርምጃ ነው። ምናልባትም እንደ ደቡብ አፍሪካም የእውነት ፍለጋና እርቅም መንገድ ሊጀመር ወደ የሚችልበት ደረጃ ሊገንፋ የሚችል ነው። ለውጡንም ምናልባት አንድ እርምጃ ወደፊት የሚወስድ የሚችል ተጨባጭ እርምጃ ነው ብሎ ተስፋ ማድረግ ይቻላል። ለታዋቂው ጦማሪ አማርኛ ለአቶ በፈቃዱ ኃይሉ ደግሞ ዜናው በእጅጉ አስደሳች ነበረም። እነሱ እንደምናገር በጣም ስርነቀል የሆነ እርምጃ ነው መወሰድ ተጀመረ ማለት ነው። ከዚህ በፊት የነበረን ምንድን ነው? አሁን ይሄ ለውጥ መምጣት ከጀመረ ወዲህ ትርክቱ ምንድን ነው? ቅርታ ቅርት ስለሆነ ይቅርታና ፍትህ ተጣልጠው ነበር እየከርሞ ያሉት ማለት ይቻላል። እና ይሄ ፍትህን ለማስመለስ ነው ማለት አንዳንድ ነገሮች ይቅር ሊባሉ ይችሉ ይሆናል። ግን በተለይ በሂማኒቲ ላይ የተደረገ ጭካኔ እና እንደገና ደግሞ ሀገርን በሚዘገኝን ጥቀት መዝረፍ ይቅርታ ድረስ እንደሆነ በጣም ነበር። እንግዳ የሆነባቸውን ነገርም የገለጹ ነበሩ። አያቶ ቁምላቸው ዳኘ ከጠቅላይ አቃቢ ህጉ የሰሙት በአብዛኛው የሚጠብቁት የነበረ ቢሆንም ያልጠበቁትንም የሰሙ ይመስላሉ። ነገር ግን ትንሽ ያስገረመኝ ነገር ምንድን ነው? ዜጎችን ለመደብደብ፣ ለማሰቃየት የስቃዩ ደረጃ ምን ያክል እንደሆነ በየወቅቱ ስራዬ ተብሎ ቁጭ ተብሎ የሚገመገም መሆኑ እና የተሻሉ ወይም የባሱ ጭካኔ እና የማሰቃያ መንገዶች እንዲደራጁ መመሪያ መሰጠቱ፣ ሰዎችም የሚገመገሙት አነስተኛ በደላ ደረሰ አነስተኛ ማሰቃየት ፈጽመሃል ወይ አነስተኛ ግርፋት አድርገሃል እየተባለ መሆኑ በጣም ትንሽ አስገርሞኛል። ዶክተር መረራም ያስደነገጣቸው ነገር ነበረ። ሌሎቹን አውቃቸው ነበር በተለያየ ደረጃ ግን ግብረ ሶዶም የሚባለው ወንድ በወንድ ላይ በጆዳ ባይል በጣም ትንሽ ያስደነግጣል። ገባህ ባህላችን ያልተለመደ ትልቅ ነውር ነገር ነው። ሌሎቹን እንደ ማኮላሸት እንግዲህ እሱ መጫወ ቋንቋ ዘሪዳ ፈራ በፊት መደረግ አለበት በሚሉትም ለሶስቱም እንግዶቼ ጥያቄ አቅርቤ ነበረ። ከህግ አኳያ መሆን አለበት የሚሉትን አቶ ቁምላቸው ዳኜ ሃሳባቸውን አካፍለዋልመንግስት መንግስት ድርጊት ይፈጸም እንደነበረ አምኗል። ሰዎቹ ላይ በደል እንደደረሰ ጠቅላይ አካባቢ ህጉ ትላንትና በዝርዝር ገልጿል። በደል ስለዚህ እነኚህ በደል የደረሰባቸው ዜጎች ሊካሱ ይገባል። መንግስት እነኚህ ሰዎች ካሳ እንዲሚከፈልበት ሁኔታ አለበት በዳዮቹም ራሳቸው ፍታቤር ክስ ቀርቦባቸው ከወንጀል ተጠያቂነት በተጨማሪ የፍትሐብሔርም ተጠያቂነት ሊከተላቸው ይገባል። ምክንያቱም ይሄ እንዲህ አይነት የሰብዓዊ መስጠት መፈጸም በወንጀልም በፍትሐብሔርም እንደሚያስጠይቅ በግልጽ መልእክት ሊተላለፍ ይገባል። ህዝባችንም ቢሆን ይህን ነገር መቼም ቢሆን ሊታገሰው አይገባም። ተመሳሳይ ድርጊቶች የፈጸሙ አካላት ላይም ጥቆማ በመስጠት ወደፊት ተመሳሳይ ድርጊት ለመፈፀም የሚሞክሩ የጸጥታና የፖሊስ አካላት ላይ ወደ አሁኑ ተጠያቂ በማድረግ ይሄ ነገር እንዳይፈጸም፣ ይሄ ባህል፣ አስከፊ የሆነ ባህል እንዲሻር፣ ቁስላችንም እንድሽር ማድረግ አለበት። የፖለቲካ መሪው ዶክተር መረራ ጉዲና ፖለቲካዊ መፍትሄውን ያስቀደሙ ይመስላሉ። ብሔራዊ መግባባት ያስፈልጋል። ኢትዮጵያ አብዛኛው አቶ ቁምላቸው የመፍትሄ እርምጃዎች ብለው ከዘረዘሯቸው አንዱ የመንግሥት አካላትን ተጠያቂነት ማረጋገጥ የማይታለፍ መሆኑን ነው። የብረታብረትና ኢንጂነሪንግ ኮርፖሬሽን ኦዲት እንዳይደረግ ሕግ በመደንገጉ ከፍ ያለ ስህተት እንደተፈጸመም አስታውሰዋል። ከዚህ በተጨማሪ መደረግ አለባቸው ያሏቸውንም ጠቁመዋል። ሁለተኛው ነገር እነኚህን ተቋማት ማናቸውን የመንግሥታዊ ተቋም እየተከታተሉ የሚፈጸሙ ምዝበራዎችን፣ የሚፈጸሙ ዘረፋዎችን፣ ሌብነቶችን እንዲያጋልጡ ለሚዲያ ተቋማት ለመገናኛ ብዙሃን ሙሉ ነፃነት መስጠት ያስፈልጋል። አስፈላጊው መረጃ በወቅቱ እንዲያገኙ ማድረግ ያስፈልጋል። በሦስተኛ ነገር ደግሞ እንደዚሁ ይህን ነገር ህዝቡ በተደራጀ መልክ መታገል ስላለበት የሲቪል ማህበረሰብ ተቋማት በነጻነት የሚንቀሳቀሱበትን ምህዳር ማበጀት ያስፈልጋል። እነኝህ ባለመኖራቸውም ጭምር ነው እዚህ ደረጃ እስክንደርስ ድረስ በቢሊዮኖች የሚቆጠሩ የሚቆጠር ገንዘብ ለመዘረፍ ምክንያት የሆነው በዚህ ምክንያት ነው። ሌላ የመጨረሻው ነገር ደግሞ ያው ነፃና ጠንካራ ፍርድ ቤት ያስፈልገናል። የሚያስፈጽም ተጠያቂ የሚያደርግ ማለት ነው። ምንም አይነት የፖለቲካ ገደብ መኖር የለበትም። እነኝህኑ ለማድረግ ግን አሁንም ቁልፍ ስራ ነው ብየማስበው እና ረጅም ጊዜ የሚወስድ የሚመስለኝ በመሰረቱ ኢትዮጵያን መንግስት አስተዳደር የሲቪል ሰርቪስ የምንለውን ማለት ነው፣ የመንግስት አስተዳደር ስርዓቱን ከስር መሰረቱ ሲቪል ሰርቪሱን መቀየር ያስፈልጋል። አሁን ያለው ኢትዮጵያ ሲቪል ሰርቪስ የተዋቀረው በፖለቲካ ታማኝነት ነው። የመንግስት ስራ እንዲሠራ የሚጠበቀው በካድሬዎች ነው፣ በባለሙያዎች አይደለም። ከካድሬዎች እጅ ወጥቶ በባለሙያዎች እጅ ካልገባ በስተቀረ ብቃት ባላቸው ባለሙያዎች እጅ እስካልገባ ድረስ የመንግስት አሰራር በየደረጃው ያለው ማለት ነው እዚህ ሀገር ውስጥ ዘረፋ መቀጠሉ አይቀርም። እዚህ ሀገር ውስጥ መቼም ቢሆን ጥራት ያለው ሕዝብን የሚያረካ አሰራር ልናገኝ አንችልም። ስለዚህ ሲቪል ሰርቪሱን እንዳለ ከስር መሰረቱ ማስተካከል ያስፈልጋል። በሙሉ ፈትሾ በባለሙያ ብቻ ማደራጀት ያስፈልጋል። ማናቸውም ቅጥርም ሆነ እድገት በሙያና በእውቀት ብቻ የሚደረግበትን መንገድ መዘርጋት ያስፈልጋል። አሁን ያለው ፓርቲና መንግስት የተቀላቀለበት አሰራር ፈጽሞ ተቀባይነት የሌለው ስለሆነ ይሄ መወገድ አለበት። በጣም አመሰግናለሁ። ትኩላቸው አመሰግናለሁ። መለስካቸውንና እንግዶቹን እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምፅ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። የቤንሻንጉል ክልል መንግስት ከቤንሻንጉል ክልል በመጡ ታጣቂዎች የሚፈጸመውን ጥቃት እንዲያስቆም ከተለያዩ አካባቢዎች ለአቤቱታ የመጡ ሰዎች ጠየቁ። በገዳ ስርዓት መሰረት ካገቡ በኋላ የሚሰጣቸውን ዘንግ ወይም ሲቄ በመያዝ ወደ አዲስ አበባ የሄዱት የአቤቱታ አቅራቢዎች እንዳሉት በግጭቱ ይበልጥ እየተጎዱ ያሉት ሴቶች ናቸው ብለዋል። እስክንድር ፍሬው ተከታዩን ዘገባ አድርሶናል። ከተለያዩ የኦሮሚያ አካባቢዎች ወደ አዲስ አበባ የመጡት አቤቱታ አቅራቢ ሴቶች ቁጥራቸው አነስተኛ ይሁን እንጂ የተደገፉት ባህላዊ መሰረት የያዙት አመላካሽ ዘንግ መልእክታቸውን የሚያጎላ ነበር። መነሻችን የገዳ ስርዓት ለሴቶች የሚሰጠው ሚና ነው ያሉት ከምዕራብ ሸዋ የመጡት ወይዘሮ ዱሌ ሲዳ ናቸው። አሁን እንደ ኢትዮጵያ በሀገራችን ያለው ችግር ከየአቅጣጫው በሚነሳው ችግር ግንባር ቀደም ተጠቂዎች እናትና ህጻናቶች ናቸው። በየአቅጣጫው እንደ ኢትዮጵያ ይበልጥ ደግሞ በኦሮሚያ ያለው ነገር እናቶችና ህጻናት በኃይለኛው እየተጠቁና ና እየተጎዱ ነው ያሉት። ከቀያቸው እየተፈናቀሉ እየሞቱ፣ ምጥ መንገድ ላይ ይዟቸው ከነምጣቸው በመሳሪያ እየተመቱ እየሞቱ ነው። ስለዚህ እኛ ደግሞ በገዳ የምንተዳደር ህብረተሰቦች ስለሆን በገዳ ስርዓት ውስጥ ሴቶች ትልቅ ድርሻ አላቸው። ያም ድርሻቸው ምንድነው? ችግር ሲፈጠር፣ ሰላም ሲጠፋ፣ ጦርነት ሲበዛ እቺ ሲቄ የምትባል ዘንግ ሴቶች ሲያገቡ ከቤተሰብ የሚሰጣቸው የሴት መብት ነው። እና ያቺን ይዘን ሳሪ ይዘን አገራችን ሰላም እንዲሆንልን በየቦታው የሚሞቱ ህብረተሰባችን ሞት ይቁም፣ የሴቶች ጥቃትና የህጻናት ሰቆቃ ያብቃ። ስለዚህ እርቅ ይውረድልን፣ መንግስት ያስበን። በይበልጥ እናቶችና ህጻናትን በተመለከተ በአገሪቱ በሚደረገው ነገር ትልቁ ግንባር ቀደም ተጎጂዎች እናቶችና ህጻናቶች ናቸው። በአይናችን እያየን ነው። ከአቅም በላይ ሲሆንብን ያው እንደ ባህላችን ድምጻችንን ለማሰማት ብለን ነው የወጣ ነው። በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች የተፈጠረውና መቋጫ ያላገኘው ችግር አሳሳቢ ከሆኑ ጉዳዮች አንዱ መሆኑን አቤቱታ አቅራቢዎቹ አስታውሰዋል። ከቤንሻንጉል ጋር የተያያዘውን ሁኔታም ጠቁመዋል። ከምዕራብ ወለጋ የመጣችው ፋጬ መርጋ ፈይሳ እንዲያውም ይህ የቤንሻንጉል ጉዳይ በቂ ትኩረት አላገኘም ባይነት ዶክተር አብይ ዶክተር ለማ ላይም ቅሬታ ያለን እዚህ አዲስ አበባ ግጭት በተፈጠረ ጊዜ ከአረብ ሀገር መጥቶ ወደ ቤታቸው ሳይሄዱ የሐዘን ልብስ ለብሶ ነው የሄዱት። እስካሁን በሌሻንጉል ይሄን ህዝብ ሲመታ ይሄ ህዝብ ሲጨርሱ ሰው ሞቶ አልተውና ደን ራሱ የጨፈጨፈ ይጠየቃል አይደለም? ምንም አላሉ። ወደ ኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳ ቢሮ ያመሩት አቤቱት አቅራቢ ሴቶች ከተወካያቸው ጋር መወያየታቸውን ተናግረዋል። ችግሩ በአጭር ጊዜ ውስጥ መፍትሄ እንደሚያገኝ እንደተገለጸላቸውም አስረድተዋል። በጉዳዩ ላይ የኦሮሚያን ብሔራዊ ክልላዊ መንግስት ቃል አቀባይ ለማነጋገር ያደረኩት ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በመግቢያችን ላይ ያሰማናችሁ በሙስናና ሰብአዊ መብት ጥሰት ተጠርጥረዋል የተባሉት በቁጥጥር ስር እየዋሉ ስለሚገኙት ጉዳይ ተጨማሪ ዘገባ ደርሶናል። በዚህ ጉዳይ ላይ የትግራይ ክልል የአቋም መግለጫ አውጥቷል። የክልሉ ህዝብና መንግስት የህግ ልዕልና እንዲሰፍን አበርትተው ይሰራሉ ብሏል። እንደዚሁም ደግሞ በመቀሌ ዩኒቨርሲቲ የፖለቲካ ሳይንስና ስትራቴጂያዊ ጥናት አማካሪ አቶ ሰይፈ ኃይሉ እየተወሰደ ያለው እርምጃ የህግ ልዕልናን ከማስከበር ይልቅ ፖለቲካዊ መልክ የያዘ የትግራይ ልሂቃንን ለማጥፋት ያለመ ነው ብለዋል። የአረና ሉዓላዊነትና ዲሞክራሲ ህዝብ ግንኙነት ኃላፊ ደግሞ ከዚህ የተለየ አቋም አላቸው። አጠቃላይ ዘገባውን ሙልጌታ አጽበሃ ከመቀሌ አድርሶናል። በትናንትና ውለት የኢትዮጵያ ብረታ ብረት ኢንጂነሪንግ ኮርፖሬሽን የቀድሞ ኃላፊ ሜጀር ጀኔራል ክንፈ ዳኘው በትግራይ ምዕራባዊ ዞን በቁጥጥር ስር ከዋሉ ጀምሮ ጉዳዩን መነጋገሪያ ሆኗል። የትግራይ ክልል መንግስት ትናንት አመሻሽ ላይ ባወጣው መግለጫም የትግራይ ህዝብ ለእኩልነትና ፍትህ መታገሉን በመግለጽ አሁንም ለህግ ልዕልና የክልሉ መንግስትና ህዝብ በጽናት ይሰራሉ ሲል ገልጿል። በአሁኑ ጊዜ በኢትዮጵያ እየታየ ያለውን በሙስና ፍትህ መጓደልና ሰብአዊ መብት ጥሰት የሚወሰድ እርምጃ አንዳካ አካባቢ ወይም በአንድ ብሔር ላይ በተለየ መልኩ የሚያጠቃ እንዳይሆን ምልክቶችም እንዳይታይበት እንታገላለን ብሏል። በዚህ ሀገር የነበረና እየታዩ ያሉ ደክመቶች የሁሉም አመራር የመንግስት የፓርቲም ችግር እንጂ የአንድ አካባቢ ወይም የአንድ ህዝብ ችግር አይደለም በማለት ገልጿል። አሁን የተጀመረውን የህግ ማስከበር ስራ ከማንኛውም ኃይል ተጽዕኖ ነጻ በሆነ መንገድ እንዲሄድ የክልሉ መንግስት እንደሚከታተለውም አስታውቋል። የትግራይ ህዝብ ለሚያጋጥሙት ችግሮች በጽናት ሊወጣው የክልሉ መንግስት ጥሪ አቅርቧል። በወቅታዊ ጉዳይና በመግለጫው አስመልክቶ ያነጋገርኳቸው በመቀሌ ዩኒቨርሲቲ የፖለቲካል ሳይንስና ስትራቴጂካዊ ጥናት ትምህርት ክፍል አስተማሪ አቶ ሰይፈ ሃይሉም መግለጫው በወቅታዊ ሁኔታዎች ላይ የክልሉ መንግስት ያለውን አቋም በግልጽ ያላሳየበት ነው ብለዋል። በአቋም መግለጫ ጭብጡ ላይ መቀመጥ መቻል አለበት። ምንድን ነው የሆነው የት ነው የሆነው በማን ነው የሆነው ለምን ነው የሆነው የሚሉ ነገሮችን ሀተታ አይሰጥም። በደፈናው ነው። ምንድን ነው የሚለው የትግራይ ህዝብ እና የትግራይ መንግስት ለምሶኞች አጥፊዎች ከለላ ሊሆን እንደማይችል የተታገለው ዓላማም ለዚህ አይደለም። ይህ መርሃችን ስለሆነ እንደ መንግስት እና እንደ ክልል ለዚህ የሚያደናቀፍ ማንኛውም አይነት ትብብር አናደርግም። ስለዚህ አቋማችን ይሄ ነው ብሎ ነው የሚቋጨው። ስለዚህ ጉዳዩ የታሰሩ የተባሉ ሰዎች የተያዝ የተባሉ ሰዎች ለምንድን ነው የታሰሩት? በክልል በትግራይ ክልል መንግስት ትንተና መሰረት አቋም መሰረት ለምንድን ነው የታሰሩት? ማን ነው ያሰራቸው? እንዴት ነው ሂደት የነበረ? የትግራይ መንግስትስ በዛ የነበረውን ተሳትፎ ምን ይመስላል የሚለው ነገር ሰው ሲጠብቅ ነበረ። የሰብአዊ መብት ጥሰት የፈጸሙ፣ በሙስና ወንጀል የተሳተፉ ተብለው በመጠርጠር በፖሊስ ቁጥጥር ስር እየዋሉ ያሉ ነባር አመራሮችና ሰራተኞች በሕግ የበላይነት ስም የፖለቲካ ጨዋታ እየተካሄደ መሆኑን የሚያሳይ ነው ሲሉም ተናግሯል። እየተፈጸመ ያለውንም ትግራይ ልሂቅ አልባ የማድረግ ሂደት ነው በማለት ይቃወሙታል። በጣም በርከት ያሉ የትግራይ ች ከወታደራዊ ስራ ኃላፊነታቸውን ተባረዋል። ከኢንቴሊጀንስ ተባረዋል። ከደህንነት ተባረዋል። ከሲቪሊያን ፖለቲካ ፖዚሽንስ ተባረዋል። ከሲቪል ሰርቪስ ተባረዋል። ከተወሰኑ ክልሎች ደግሞ በጅምላ በሚመስል መልኩ ብዙ የትግራይ ተወላጆች በተለያዩ ክልሎችን ተፈናቅለዋል። ይህን በሙሉ የሚያሳየው ትልቁ ስዕል፣ የህግ የበላይነት ለማስፈን ሙስና ለመታገል ስርዓት ለመገንባት ለውጡ ሂደቱ ለማስደገፍ የሚሉ ቃላቶችን ጋጋታ መፍጠር ዋነኛው ይዘቱ ግን ፖለቲካው ትግል ነው። ፖለቲካው ትግል ደግሞ አንድ ብሔር ያነጣጠረ ነው። ብሔሩ ግዛቱ፣ እና መንግስቱ ለማዳከም የሚደረግ የተቀነባበረ የተደራጀ በደንብ የሚመራ በጣም ስኪልፍልባሉ የሚችሉ አድቫይዘሮች ያሉበት የሚመስል የውጭም የሀገር ውስጥ አድቫይዘሮች ያሉበት የሚመስል ኢትኒክ ክሊንሲ ፖለቲካል ፕሮጀክት ምዕራፍ ውስጥ ያለ ነው። ወንጀለኞች መያዝ የለባቸውም ወይ? ወንጀል የሰሩ ሰዎች ሊኖሩ ይችላሉ። መንግስት ከጠረጠረ መያዝ አይችልም? ወንጀለኛ መያዝ አለበት፣ ከመርህ አኳያ ካየ ነው። ግን ወንጀለኞቹ የትግራይ ልጆች ብቻ ናቸው? ድሮም አሁንም ወደፊት እንደዚህ አይነት መከራከሪያ ነጥብ ከመጣ ልንግባባ እንችላለን። የፌዴራል ዋና አቃቢ ሕግ አቶ ብርሃኑ ጸጋይም በዚህ ጉዳይ ላይ አስመልክቶ ባለፈው ሰኞ በሰጡት መግለጫ በሙስናና በሰብአዊ መብት ጥሰት ላይ የተሳተፉ ተጠርጣሪዎች በህግ ስር የመዋል ስራ በተለያዩ ክልሎች ተጠናክረው እንደሚቀጥልና የክልል መንግስታትም ተጠርጣሪዎችን አሳልፎ በመስጠት አጋዥ እንደሚሆኑ መግለጻቸውን ይታወሳል። ወንጀል ሲፈጽም አልፎ አልፎ ወደ ዘር ወደ ብሔር የሚወስዱ አስተሳሰቦች ተመለከቶች አሉ። ወንጀለኛ የማንም ብሔር ተወካይ አይደሉም። በተቻለ መጠን ወንጀልን እና ፖለቲካውንም መለያየት ይኖርብናል። እኛ በብሔሩ ወይ ደግሞ ፖለቲካ አመለካከቱ ወይ ደግሞ በሌላ ስብና አይደለም። በወንጀሉ ብቻ ሰዎች ላይ ምርመራ ማጣራት የተደረገው። ስለዚህ ወንጀለኛ ወይ ቡድንን ወይ የሆነ ሃይማኖትን ወይ ሌላን አካል አይወክልም ራሱን ብቻ ነው የሚወክለው እና ሁሉም የሀገራችን ህዝቦች አሁን በቁጥጥር ስር ያሏሉ ተጠርጣሪዎችን ህዝቡ ከኛ ጋር ሆኖ አጋልጦ እንደዚህ አይነት ወንጀሎች በሀገራችን በቀጣይ እንዳይፈጸሙ ወንጀል የፈጸሙ ደግሞ ራሳቸውን እንዲማሩበት ሌላውን እነሱን አይቶ እንዲማር ማድረግ አለበት የሚል ሀሳብ ነው ያለን። ስለዚህ ይሄ ማንንም የሚወክል አይደለም ማለት ነው። ከማንም ብሄር ጋር፣ ከማንም ሃይማኖት ጋር የሚወክል ነገር አይደለም ብሄርና ሃይማኖትም ወይ ደግሞ ሌላም ጉዳይ ቡድን መደበቂያ ሊሆን አይችልም ማለት ነው። ሁላችንም ከህግ በታችን ነው። የአረና ለሉዓላዊነትና ዲሞክራሲ ህዝብ ግንኙነት ኃላፊ አቶ አምዶም ገብረ ስላሴ በበኩላቸው ፓርቲያቸው የህግ በላይነት እንዲሰፍን ፍላጎትና የሚታገልለት መሆኑንም ገልጿል። በአሁኑ ጊዜ እየተወሰደ ያለውን እርምጃ ብሔር እየለየ የሚፈጸም ነው ለማለትም የሚያስደፍር አይደለም ብሏል። ይሄ ጉዳይ ያው ሂደቱ አሁን ነው የተጀመረው። ወንጀለኞችን መያዝ የመንግስት ኃላፊነት ነው። ከዚህ ጎን ለጎን ደግሞ ወንጀለኞች በሰዓቱ ለፍርድ ቤት መቅረብ አለባቸው። ፍርድ ቤት ቀርበው ሳይንገላቱ ፍርዳቸው መሰጠት አለበት። ምምነት አለ። እንደሚታየው በርካታ ሰዎች ከተለያዩ ብሄሮች እየታሰሩ ነው። የቁጥር መለያየት ሊኖር ይችላል፣ ግን በርካታ ብሄሮች አባላት የሆኑ ሰዎች እየታሰሩ ነው። ግን በብሔራቸው ሳይሆን በነበራቸው ስልጣንና ከስራው ቁርኝት የነበራቸው ሰዎች እየታሰሩ እንዳለ ነው የሚገለጸው። ይሄ ጉዳይ ጥቃት ነው፣ ጥቃት አይደለም ለማለት አሁን ሆኖ መመስከር አይቻልም፣ ምክንያቱም ወደ ፍርድ ቤት ሂደት ሲካሄድ ማስረጃ አለው ወይ፣ ፍርድ የሚያሰጥ ወንጀል አልተገኘባቸው ወይምስ አልተገኛቸውም የሚለውን የፍርድ ሂደቱና የአቃቢ ሕግ ማስረጃ ከዛ ደግሞ የዳኞች ፍርድ ካየህ በኋላ የሚታይ ጉዳይ ነው። ኢህአዴግ የሚመራውን መንግስት የተለመደ ፍርድ ቤት ሳይወስነው ነው በህግ ቁጥጥር ስር የዋሉ ተጠርጣሪዎች ወንጀለኞች ናቸው የሚያስብል ዘገባ በመገናኛ ብዙኃን አሁንም መቀጠሉን የሚያሳይ ነው ሲሉ በአሁን ጊዜ በአገር ውስጥ የመገናኛ ብዙኃን ያቀረቡት ያሉ ስራዎችን ተቃውመውታል። አቶ አምዶም እንደተናገሩት ሌሎች ህግን የተላለፉ በተለይ ደግሞ በሙስናና በሰብአዊ መብት ጥሰቶች የተጠረጠሩ ሊጠየቁ እንደሚገባ አንስተዋል። በኢህአደግ ባለስልጣኖች ሙስና ያሰሩ ብሔራቸው ይሁን ግምፅ ሳያስገባ ወንጀለኛ መያዝ አለበት፣ ሙሰኛ መያዝ አለበት። ሰብአዊ መብት ጥሰት የፈጸመ ማንኛውም ሰው ማንኛውም ዜጋ ብሄር መሰረት አድርገህ ከሌላ ልትሰጡ አይገባም አይገባል። እንደዛ ካልሆነ የህግ ልዕልና መምጣት አይችልም። እና እንደዚህ አይነት አዝማሚያ ካለ መሆን ያለበትም ብዬ የማስበው ማንኛውም በኢህአዴግ ስልጣን ሆኖ ባለስልጣን ሆኖ ሙስና ይሰራ ወንጀል የፈጸመ በእኩል ደረጃ መጠየቅ አለበት የሚል እምነት አለን። ሰብ ሕድሪ የተባለ ሲቪል ማህበረሰብ ተቋም ባወጣው መግለጫ ሰዎች በሚዛናዊ ጥናትና ማጣራት በመመስረት በሕግ ሊጠየቁ ይገባል ብሎ እንደሚያምን ገልጿል። ከሲቪል ማህበረሰቡ አመራሮች አንዱ አቶ አንደ ማርያም ዮሐንስ በአሁን ጊዜ በኢትዮጵያ የሕግ በላይነት የሚያከብር አካሄድ የለም ብሎ ሰብ ሕድሪ እንደሚያምንም ተናግሯል። መጀመሪያው ነው። ወንጀል ነው ወንጀል አይደለም ለማለት ማጣራት አለብን። እየሆነ ያለው ግን ሆን ተብሎ ትግራይ ህዝብን ለማጥቃት ደህና ደህና ተጽዕኖ ነው ይፈጥራሉ ተብሎ የታሰቡትን ሰዎች ለማጥቃት የታሰበ ይመስላል። ይህንን የምንልበት ልበት ምክንያት በተለያዩ የሀገራችን ክፍል ህዝቦች ጭፍጭፋዎች አሉ። ንብረታቸው እየወደመ ነው። ህይወታቸው በየአስፋልቱ በየመንገዱ ህይወታቸው የሚያውጡበት ሁኔታዎች እታያለ። ከቤት ንብረታቸው ወጥተው ወደ ጎረቤት ሀገር ሱዳን ሁሉ ሲሰደዱ ሰዎች እንታያለ። እና ይህንና የመሳሰሉትን ነገር ይሄ መንግስት በዚህ ሰዓት እሱ በሚያስተዳድረው ስርዓት ውስጥ አሁን ጊዜ ይሄ ሁሉ ነገሮችን ሲደረግ እሱን አስቁመው ወደዛ መምጣት ሲቻል ይህንን ቅድሚያ የሄደበት ምክንያት ሚዛናዊ አይደለም፣ ፖለቲካው ነው ብለን እናስባለን። ስለዚህ መቅደም ያለበት መቅደም አለበት። ወንጀለኛ ካለ ደግሞ ተጣርቶ በተጣራበት ወንጀል ይከሰስ የሚል ግን የኛ አቋም ነው። ለአሜሪካ ድምፅ ሙልጌታ አጽብሃ መቀለ። አድማጮች እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሶ በሰላም በጤና ያገናኘን ስናስተናግዳችሁ ያመሸነው ጽዮን ግርማና እኔም መስታወት አራጋው ነበር። ዝግጅታችንን ሲያቀናብርልን የቆየው ሞክ ቢል ያበሮ ነው። የስርጭት መሐንዲሱ አልፈሪዶ አልሳንቶስ አብሮን ነበር

sonen radyo ne şey